ቀደም ሲል ከዶክተር አዳነ ገበያው በፕራየር ስቴት ኮሌጅ የተቋማዊ ምርምርና እቅድ ዳይሬክተር ጋር የብሔራዊ መግባቢያ ቋንቋን ከአገራዊ ሥርዓተ ትምህርት ጋር የማዋደድ ፋይዳዎችን አንስተን ተነጋግረናል። ወደ ቀጣዩና የማጠቃለያ ቃለ ምልልሳችን ያመራ ነው። ኢትዮጵያ ውስጥ የትምህርት ጥራት ደረጃ ማሽቆልቆሉ ሲልም ለአደጋ ተጋልጦ አሳሳቢ መሆኑ በተደጋጋሚ ተነግሯል። እርሶም አንኳር ያሏቸውን መንስኤዎች ነቅሰው አመላክተዋል። የኢትዮጵያን የትምህርት ጥራት ደረጃ ችግሮች ለመፍታት ከረቂቅ የመፍትሄ ሐሳቦች አልፎ ግብር ላይ በማዋል የተማሪዎችን ዕውቀት የላቀ ደረጃ ላይ እንዲደርስና ችግር ፈቺ ተጠባቢዎች ለማድረግ የሚቻለው እንደምን ነው ይላሉ በሚል ነው ምላሽ አላቸው። በጣም ጥሩ ጥያቄ ነው። እንግዲህ ምንድን ነው ትምህርቱ ቅድም እንዳልኩት፣ ፖለቲካ ሥርዓቱ በይበልጥ ይሄ የዘውግ ፖለቲካ ሥርዓቱ በትምህርቱ ላይ መጥፎ እንትን ነው ያጠላበት እና እንዳይንቀሳቀስ አድርጎ ይዞታል። ግብአቱን የሚወስኑት ፖለቲከኞች ናቸው። ሂደቱን ራሱ የሚወስኑት እንደዚህ አድርጉ ብለው እንዲያስተምሩ ብለው እነሱ ናቸው ምናልባት የተወሰነ ግራንት ስላገኙ ብቻ እንደዚሁም ውጭ ውጤቱም ጥሩ ፍላጎት እንዳይኖር ጥሩ የተማሩ ሰዎች ጥሩ ነገር እንትን እንዳያገኙ እና ተማሪዎች በፍላጎታቸው ተነሳስቶ በደንብ መስራት እንዳይችሉ ያደረገው ይሄ ፖለቲካ ስርዓት ነው እና ምንድን ነው የመጀመሪያው ነገር ትምህርቱን ለባለሙያዎች መተው አለበት። መንግስት አሁን ለምሳሌ ጥናት ተጠና ይባላል። አሁን እንደውም ሀገራዊ መግባቢያ ቋንቋን አስመልክቶ ጥናቱን አጠኑ ሰዎች ምክር ሀሳብ ሰጡ አማርኛ ከአንደኛ ክፍል ጀምሮ ቢሰጥ ለሀገራችን እድገት ይጠቅማል። ይሄ በመካከላችን የሚፈጠረውን ነገርም ለማብረድ እና ሀገሪቱን አንድነቷን ለማጠናከር ይረዳል። ልጆቹ ሀገራችንን በአግባቡ ማወቅ አለባቸው፣ መግባባት አለባቸው እርስ በርስ የሚል ጥሩ ምክር ሀሳብ ሰጡ። የፖለቲካ ውሳኔ ወስነው ግን ከላይ ያሉት የፖለቲካ መሪዎች ያንን ቀልብሰው፣ እንደውም አማርኛ ቋንቋ አልተጠቀሰም በመጨረሻ በወጡት ዶኩመንት ላይ። አሁንም እንደገና በድብቅ ህግ እያወጡ ነው የትምህርት አዋጅ የሚል እያወጡ ነው እና ያን ሁሉ የሚያደርጉት በድብቅ ነው። ባለሙያዎች ሳይመክሩበት ነው። ወይም ባለሙያዎች አጥንተውትም ከሆነ ያን ነገር ገልብጠው ነው የሚወስኑት እና ለነሱ የሚስማማቸው ለጊዜ ፖለቲካዊ ጥቅም የሚያገኙበት የመሰላቸውን ጉዳይ እንጂ የሀገሪቱን ነገር አያወጡም። እና አንዱ የኢትዮጵያ ትምህርት ትልቅ ችግር ውስጥ የገባው ከፊትም ጀምሮ የፖለቲካ ውሳኔ ትምህርትን አቅጣጫ ያሳያል ተብሎ የሚደረገው ጠንካራ የኢትዮጵያን ትምህርት እንዳይሻሻል አድርጎታል። እና ባለሙያዎች አሉ። በጣም የሚያሳዝነው ባለሙያዎቹም በመንግስት እሱ ነው ስር ናቸው። እነሱም ከተናገሩ መንግስት የማይወደውን ነገር ከተናገሩ አንዳንድ ግራንትም አያገኙ። ለምሳሌ አንዳንድ ፕሮጀክቶችንም አይሰጧቸውም ዩኒቨርሲቲ ውስጥ ያሉ ሰዎች ሆናቸው እንደዚያ። ስለዚህ ያ እንዳይቀርባቸው እነሱም ወይ አንገታቸውን ደፍተው ዝም ይላሉ ወይንም አይሳተፉም በእንደዚህ አይነት ጉዳይ እና ባለሙያዎች ይህን ነገር ቢሰሩት እና ለባለሙያዎች ቢተው መንግስት የበጀት እና አንዳንድ ሌላ ድጋፍ የሚጠይቁትን ድጋፍ የበጀት እንደዚህ ማቴሪያል ገንዘብ የማፈላለይ የዚ የዚ አይነቱን ስራ ህግ የማውጣት ሌላ ህግ ከሰው ኃይል አስተዳደርጋ እንደዚህ የመሳሰሉት ነገሮች በማውጣት ቢረዳቸው እና ባለሙያዎች ቢመሩት ትምህርቱ ይሻሻል። እጅግ የሚያሳዝነው ግን አሁን ድረስ በእርግጠኝነት የምነግር አሁንም ድረስ የዩኒቨርሲቲ ፕሬዚዳንቶች እኳ ሲመርጡ ካድሬዎችን ነው የሚመርጧቸው እና ይሄ በመሆኑ ትምህርቱ ሊሻሻል አይችል ነው። እዛ አሁን ከታች አንድ ዝም ብሎ የፖለቲካ ካድሬ የሆነ ሰው እዛ ከታች ያሉትን ከእሱ የተሻሉትን ሰዎች ልምራ ብሎ እዛ ቁጭ ሲል ከታች ያሉት ደግሞ ሞራላቸው ይወድቃል። እና ተማሪዎችም ከዛ ሂድን ካሪክለም ይሉታል የዚህ አይነቱን ነገር ተማሪዎች ራሱ የሚያወቂ ኢንቫሮመንት ወቅቴ የዚህ አይነት ሰዎች ናቸው እዚህ ሀገር ውስጥ የሚያልፍላቸው። ስለዚህ እኔም በሱ መንገድ ሊሄድ ይላሉ። እና የዚ አይነቱ ሁኔታ ነው አገራችንን ችግር ውስጥ የከተታል። እና ተቋማት ነፃነት ሊኖራቸው ይገባል። ባለሙያ ካላቸው ግን አሁን ቅድም ያልኩ ነገር፣ ይሄ በግልጽነት መስራት፣ ግልጽ የሆነ ፖሊሲ አውጥቶ የሰው ሀይሉንም እንደዚሁ በአግባቡ ማሟላት፣ ማቴሪያሉንም እንደዚሁ በአግባቡ ማሟላት፣ የትምህርት አላማውንም እያስተካከሉ እየቀረጹ መሄድ እንደዚሁም ተከታታይ ግምገማ እያደረጉ እያሻሻሉ ሁልጊዜ ጤቱን እያዩ ሂደቱን እያዩ እያሻሻሉ በየጊዜው ያን ነገር እያስተካከሉ ጥራቱ ከጊዜ ወደ ጊዜ እየተስተካከለ ሊሄድ ይችላል። ሌላም ሀገር እንደዚህ ነው የሚሰራው፣ የእኛ ሀገር የተለየ አይደለም እና እኛ ሀገር ግን ትልቅ ችግር የሆነው ነገር መንግስት በትንሽ በትልቁ ልቆጣጠራችሁ ይላል። ለምሳሌ ቦርድ ፕሬዚዳንት የሚባሉት ዩኒቨርሲቲዎቹ ላይ ያሉት የፖለቲካ ባለስልጣኖች ናቸው። ብዙ ቦታ የሄዱ የቦርድ ፕሬዚዳንት ነን ይላሉ። እዚያ ሌላ ቦታ ግን የቦርድ ፕሬዚዳንት የሚሆነው ያን ጉዳይ ያውቀዋል፣ የተሻለ አቅጣጫ ያሳየናል። ወይንም ገንዘብ በማፈላለግ ይረዳናል እና ዩኒቨርሲቲውን ትምህርት ተቋሙን ያሻሽላል የሚባል ሰው ነው እንጂ የሚሆነው ምንም ማያውቅ ፖለቲካ እንትን ስለሆነ ብቻ እዚያ ሂዶ ልምራ ይላል እና ትምህርት እንዴት ብሎ ይሻሻል? ታስሮ ተይዟል። በጣም የሚያሳዝነው ዶክተር አብይ ከመጡ በኋላ ይሄ ነገር ይለወጣል ብዙዎቻችን ተስፋ ነበረ፣ ግን ተባብሶ ነው የቀጠለው። እና ተቋማት ነፃነት ሊኖራቸው ይገባል። ሰሞንም የሚባል ነገር አለ ዩኒቨርሲቲዎች የራሳቸው አውቶኖሚ ይኖራቸዋል። ግን ዝም ብሎ ለይስሙላ የሚሰጥ መሆን የለበት። በእውነትም ነፃነት ኖሯቸው በባለሙያ መመራት አለ። ትምህርት ስራ የባለሙያ ስራ ነው እና ያ ከሆነ ጥራት እንደ ማንኛውም ሀገር ከጊዜ ወደ ጊዜ እየተሻሻለ ይሄዳል። ቅድም እንዳነሱት በተለይም አንዱም በጉባኤው ላይ የተመከረው በአሁን በእናንተ አካባቢም እንደዚ የአማርኛ ቋንቋ ከአንደኛ ክፍል ጀምሮ እስከ ዩኒቨርሲቲ ድረስ እንዲሰጥ ክራ ሐሳብ ቀርበዋል። ይህን ግብር ላይ መዋል እንደምን ይቻላል? ለዛ በቂ የሆኑ መሰረታዊ ጉዳዮችን በምን መልኩ ሊሟሉ ይገባል? በምን ያህል ዘመን ጊዜ ውስጥ ትምህርትን ከታች እስከ ላይ ድረስ በወጥ በሆነ የአማርኛ ቋንቋ መስጠት ይቻላል ብሎ ያስባሉ? ቀደም ሲል እንደዚሁ በዚህ ዘርፍ ለረጅም ጊዜ ጥናት ካደረጉ ሰው ጋር ምናልባት ከታስር ዓመት በተደጋጋሚ እንደዚሁ ስንናገር በረቂቅ ያቀረቡት ሀሳብ ነበርና የአማርኛ ቋንቋ ሙሉ በሙሉ በዩኒቨርሲቲ ውስጥ ማስተማር ይቻላል። ከታች ጀምሮ ግን ቢያንስ ያንን ግብር ላይ ለማዋል ሀያ ዓመት ያስፈልገናል። ዛሬ ከዛሬ ላይ ተነስተን ፖሊሲውን እንኳን አሁን ብናሳልፍ ያንን ግብር ላይ ለመዋል ሙሉ በሙሉ ሀያ ዓመት ይፈጅብናል ብሎ ነበር፣ ከዛሬ አስር ዓመት ገደማ በፊት በእናንተ ጥናት ወይም በዚህ ባለሙያዎቹ እርሶ ባሉበት አካባቢ ያሉ ሰዎች አተያይ ወይም የእርሶ የግል አተያይ፣ ቀላል ነገር አይደለም። የኢትዮጵያ ኢኮኖሚ ያንን ተሸክሞ፣ የመማሪያ መጽሐፍቶችን የመምህራኖችን ብቃት ማድረስ፣ የአማርኛ ቋንቋን አቻ የሆኑ መዝገበ ቃላት ፍቺዎች ፈልጎ ማቻቻል፣ በርካታ ቴክኒካዊ ስራዎች ሁሉ አሉ እንደሚያውቁትና ያንን ግብር ላይ ለመዋል ምን ያህል ጊዜ ይፈጃል የሚል አተያያለ በእናንተ ዘንድ። ጥሩ ጥያቄ ነው አቶ ካሳሁን። አንድ ነገር ምናልባት እዚህ አድማጮቻችን እንዳናሳስታቸው፣ እኛ ያነው አማርኛን እንደ አንድ ትምህርት ነው የተወያየንበት። አማርኛን እንደ አንድ የትምህርት አይነት እንጂ ለምሳሌ ኦሮሚያ ውስጥ ያሉ ኦሮምኛ ተናጋሪዎች በኦሮምኛ ይማራሉ። ኤሌመንተሪ፣ የአንደኛ ደረጃ ትምህርት ቤት የዚ አይነቱ በአግባቡ ዝግጅት እስከተደረገበት ድረስ ከታች እንደዛ ቢማሩ ጥሩ ነው ግን የኛ ዋናው ድስቅ እንትናችን የውይይታችን እንትን የነበረው እንደ አንድ ትምህርት አይነት፣ እሱ እንዳለ ሆኖ ግን ያው ዋናው ብሔራዊ ቋንቋ በአማርኛ ስለሆነ አሁን ያለውም የሚለወጥ ነገር የለም። ያ ማንኛውም ሰው በእናት ቋንቋ መናገር የተጻፈ ነው። ግን ከዛ ባሻገር በተለይ ዋና ውይይቱ ዓላማ አማርኛን አስመልክቶ ያንም በተመለከተ ለማለት ነው። አይ ጥሩ ነው። አሁ እና ምንድነው፣ በጣም ጥሩ ጥያቄ ነው ያነሳኸው። ብዙ ሀገሮች በራሳቸው ቋንቋ ነው እስከ ዩኒቨርሲቲ ድረስ የሚያስተምሩት። አሁን እነ ቬትናም እንትን ብታይ አሁን በራሳቸው ቋንቋ እያስተማሩት ከኛ ብዙም ይባላሉ በእድገት ደረጃቸው፣ ግን ትምህርታቸውን አሻሽለው በራሳቸው ቋንቋ ዩናይትድ ስቴትስ ውስጥ እናንተም ቋንቋ ይሆናል አንዳንድ የቴክኖሎጂ ፕሮደክቶቹ ያመርታሉ እና እየተሻሻሉ በሳይንሱም እየገፉ ሊሄድ ይቻላል። እና አንዱም እኛ ገር እንግሊዝኛ ትናጠና እንግሊዝኛችን ይተቻል ለአንችልም ምናምን ሲባል ሰው ሳይጽፍ ሁሉ ነው ብዙ እውቀት እያለው ዝም ብሎ የሚያልፈው እና ቀስ በቀስ በራሳችን ቋንቋ ምንትን ማለት አለን። ያ ደግሞ ሌሎችን ቋንቋዎች እየተጋገዙ ሊያድጉ ይችላሉ። አሁን አንድ እዚህ አሜሪካን ሀገር ያለ ፕሮፌሰር ፕሮፌሰር መስፍን አረጋ የሚባል ሰውዬ ሰገላዊ አማረኛ የሚል አማሮኛ የሚል መጽሐፍ ፊዚክስ እና ካልኩለሱን ጽፎታል በአማርኛ። እና አንዳንድ ጊዜ ደግሞ ቃላት ሲያጥሩት ከኦሮምኛም እያመጣ እንደዛ እያደረገ ቋንቋውን ማሳደግ ይቻላል። እንደዚሁም በደርግ መጨረሻው አካባቢ በፈረንጆች አስራ ዘጠኝ ዘጠና ስድስት የኢትዮጵያ ቋንቋዎች አካዳሚ የሳይንስና ቴክኖሎጂ መዝገበ ቃላት አዘጋጅቶ ነበር። በጣም ጥሩ መዝገበ ቃላት ነበር። እና ያንን እየተጠቀሙ ቀስ በቀስ የሳይንስ ጽሁፎችን በአማርኛ እያወጡ ረጅም ጊዜ ስትራቴጂ ይዘው እንግዲህ ምን ያህል አመት ይፈጃል እንዳልከው፣ ሀያ አመት እንደዚህ በደም በእቅድ ከተያያዘ ሊሳካ ይችላል። እና አሁን እኛ ሀገር ያለው ችግር በአንድ ጊዜ ይደረግ የሚባል ነገር አለ አደለም። ቀስ በቀስ ለምሳሌ ማህበረሰብ ጥናት ሳይንስን ለምሳሌ በአማርኛ ማስተማር ይቻላል። ተማሪዎች በአማርኛ ቴሲሳቸው እንዲጽፉ ቢፈቀድላቸው፣ ያ ደግሞ ጥቅሙ ምንድን ነው? ቋንቋ የሚቸግረው ሰው ሌላው ሁሉ ያነበዋል። እና አገራችን ትጠቀማለች። የግድ የአካዳሚክ ማህበረሰቡ ብቻ መሆን የለበትም የጥናት ጽሁፍን ማንበብ ያለበት፣ ሌላውም ሰው ያንን ነገር እያነበበ እውቀት መስፋፋት አለበት። እና ለዛ ለዛ እንዲረዳ መዝገበ ቃላትን ማዘጋጀት፣ መጽሐፍን መተርጎም፣ እንደገና በአማርኛ መጽሐፍ የሚጽፉ ሰዎችን ማበረታታት። አሁን ሮም ሊያውቁ ይችላል እንደ ፕሮፌሰር ባህሩ ካሳሁን እና ወልዳረጋይ የጻፉት አሁን ካልኩለስም በአማርኛ ጽፈዋል። እንደነዚህ አይነት ሰዎቹን ብናበረታታቸው የእንግሊዝኛ ጥረት ያለባቸው ራሱ ጎን በጎን እየተማሩ ቀስ በቀስ ይሄዳሉ። ከተወሰነ ጊዜ በኋላ ለምሳሌ ለተወሰነ አመታት በምርጫ ሊሆን ይችላል። ከፈለገ በአማርኛ ሊማር ይችላል፣ ከፈለገ በእንግሊዝኛ ከዛ ቀስ እያል አማርኛው እያመዘነ ሊሄድ ይችላል። እና ስትራቴጂ ካወጣንለት የረጅም ጊዜ ቅድግዞ ቢሰራ እንዲያውም መንግስት እነ ትምህርት ሚኒስቴር መስራት ያለባቸው እንዲህ አይነቱን ነገር ነው ማበረታታት ያለባቸው። ምክንያቱም ሳይንስ እና ቴክኖሎጂ ከእለት እለት ቋንቋችን ውስጥ መዋሃድ አለበት። የእኛ ልጆች የእኛ ወጣቶቹ ሳይንስ ማውራት መቻል አለባቸው እንደሌላ እንደሰለጠኑ ሀገሮች። እና ያን የሆነው ደግሞ ቋንቋውን ስናዳብረው ነው ያን እና በስልት መሰራት አለበት። ያ ደግሞ ለትምህርት ጥራት እጅግ ከፍተኛ አስተዋጽኦ አለው። አንድን ጥሩ ኢንጂነር ለመፍጠር የግድ እንግሊዝኛ ማዋቅ ያለበትም። አንድን ታዋቂ ጠበቃ ለመፍጠር ለማውጣት እንግሊዝኛ የግድ ማወቅ የለበትም እና ቋንቋችን፣ በዚህ ደግሞ እድለኞች ነን። በጣም ለብዙ ነገር የሚያመች ቋንቋ ነው። እንዳውም ለኮምፒውተር ሙያ ፕሮግራም ለማድረግ አሁን ብዙ ፕሮግራሚንግ በአማርኛ ሙሉ በሙሉ ይቻላል። ድምፅን ወደ ጽሁፍ መቀየር ይቻላል። ጽሁፍን ወደ ድምፅ መቀየር ይቻላል። በኮምፒውተር ብዙ ነገር መስራት የሚያስችል ቋንቋ አለ እና ያንን ያለንን እሴት አውቀን እያዳበር ነው ከሄድን ቀስ በቀስ ቋንቋውን የሚያድጋል። እንዳልኩ ሌሎችም ቋንቋዎች አብረው ሊያድጉ ይችላሉ፣ ተያይዘው ተያይዘው ለምሳሌ የአማርኛውን መዝገበ ቃላት ስንሰራ ጎን በጎን የኦሮምኛውንም አብሮ መስራት ይቻላል፣ የትግረኛውንም አብሮ መስራት ይቻላል እና እንደዛ እያደረጉ እየተደጋገፉ በመካከላቸው ያለው ቀት እየጠበበ ይሄዳል። ሰውም ይሄንን ጉዳይ እንደ ትልቅ ነገር አድርጎ እርስ በርሱ የሚጋደልበት የሚጨቃጭቅበት ጉዳይ ሊሆን አይገባም እና ጥሩ ሀሳብ ሊያነሳ ነው። ጥሩ አንስተዋል። አንዱም የአማርኛ ቋንቋ አሁንም ቢሆን ብቃት ያለው ጉልበት ያለው መሆኑን የሚያሳየው እንደዚሁ ፕሮፌሰር ባህሩ ካሳውን እና ወልደ አረጋዊ ውብነ ባለፈው ጣቸው ሁለት ተከታታይ መጽሐፍቶች፣ በተለይም ስብስብ የሆኑ እንደ ካልኩለስ ያሉትን ስሌት መማሪያዎች ያንን በዛ መልክ መቀየራቸው አንዱ ግብራዊ ማረጋገጫ ነው። ምናልባትም ያንን እናንተም የህዝብ ለህዝብ ኢትዮጵያም ሆነ ወይም ሌሎች ይህንኑ ትምህርት ጥራት ደረጃ ከፍ እንዲል የሚሽ እንደዚህ አይነት ነገሮችን ለዩኒቨርሲቲዎችም ጭምር ቢሆን በእርዳታ መልክ በተለይ በባህር ማዶ ያላችሁት ያንን እነዚያ መጽሐፍቶች እየገዙ ማዳረስ ቢቻል መልካም ይሆናል ያሉ ሰዎች አሉ። እግረ መንገዱን ይህንኑ ለማንሳት ብዬ ነው። ዩኒቨርሲቲዎችም እንደዚሁ ተነሳሽነት ወስደው እነዚህን ነገሮች እየገዙ ወይም እንደገና ዳግም እያሳተሙ ዩኒቨርሲቲው ተማሪዎች ቢያቀርቡ ግብራዊ የሆነ ምላሽ ሊሰጥ ስለሚችል ችግሮችን ቅድም እናያነሱት በሂደት መቅረፍ ያስችላል የሚሉም ማታያዎች አሉ። መልካም። ዶክተር አዳነ ገበያው በፕራይሪ ስቴት ኮሌጅ የተቋማዊ ምርምርና እቅድ ዳይሬክተር ስለ ቃለ ምልልሱ እናመሰግናለን። አመሰግናለሁ። አቶ ካሳ፣ ምናልባት አንድ ነገር ብጨምር እችላለሁ? መልካም እንግዲህ ያስተላለፍ ነው። ምንድን ነው ትምህርት ሚኒስተር ራሱ ካጠናው ጥናት ተቃራኒ አሁንም ካለው አሁን ራሱ በትምህርት ሚኒስተር ድረገጽ ላይ ኦፊሻሊ ካለው የትምህርት ፖሊሲ ተቃራኒ የሆነ ነገር ነው ተግባራዊ ያደረገው። ከዛም አልፎ ሕግ እያዘጋጁ ነው እና ይሄ ነገር አገራችንን የሚጎዳ ስለሆነ ሕዝቡ ማወቅ አለበት። ሕዝቡ በተለያየ ነገር እየተከፋፈለበት ብዙ ችግር ባለበት ወቅት እንደገና ይህን ነገር መጨመር ለሀገራችን ጥሩ አይደለም። እና ትምህርት ሚኒስቴርም ሆነ ሌሎች የሚመለከታቸው መንግስት ባለስልጣናት ይህን ነገር አስተውለው እንዳዩትና አትሊስት የነበረው አሁንም ያለው የትምህርት ፖሊሲ በቋንቋን አስመልክቶ ያለው ጉዳይ ተግባራዊ እንዲሆን እና ይህን ማስተካከያ እንዲያደርጉ እንዳው በትህትና ሳስባለሁ። አመሰግናለሁ። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቤስ ዶት ኮም ዶት ኤዩ ስላሽ አምሃሪክን ይጎብኙ።